ዛሬ ሐምሌ 7 2013 ዓ.ም ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚደመጡት መሰናዶዎች መካከል እንደተባለው ውይይቶች ማካሄድ፣ ከተለያዩ ማህበረሰቦች ጋር የመገናኘት ከዩኒቨርሲቲው ባለፈ የተመደብንበት አካባቢ ላይ ያለውን ማህበረሰብን ወጣ ብለን መረዳት ይኖርብናል ብዬ አምናለሁ። ምክንያቱም ይሄኛው ውስጥ ያለውና ውጭ ያለውም አንድ አይነት ላይሆን ይችላል። በተደጋጋሚ በዩኒቨርሲቲ ተማሪዎች መካከል ግጭቶች ሲፈጠሩ ይታያል። እነዚህን ግጭቶች እንዴት መፍታት ይቻላል? በአጠቃላይ ተማሪዎችስ የሰላም ጠበቆች እንዴት መሆን ይችላሉ? በሁለት ተከታታይ ክፍሎች ያስደመጥናቸው ውይይት ዛሬ ይደመደማል። 23 24 ዓመቱ ላይ በመላ ኢትዮጵያ በጣም ታዋቂ የሆነ አቀናባሪ ብዙ ሰዎች የሚወዱት የሚያከብሩ ሰው ሆኗል። ቢያንስ በመገናኛ ብዙን የምንሰማው ሰው ሆኗል። ያ ማለት በጣም ልጅ የነበረው ኤልያስ ነው። ደራሲ ይናገር ጌታችሁ ነው። በቅርቡ የከተማው መናኝ የተሰኘ በእውቅ የሙዚቃ አቀናባሪ ኤልያስ መልክ ላይ ያተኮረ መጽሐፍ አሳትሟል። ይናገር ወጣቶች ከኤልያስ ሊማሯቸው ስለሚችሉ ጉዳዮች ቆየት ብሎ ይነግረናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስ ይመመራለው። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝ አመሰግናለሁ። ሀብታሙ። በአሉላ አባ ነጋ የተሰየመውን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ የተጀመረ ዘመቻ የተወረሩ የትግራይ መሬቶች በማስመለስ ኮረምና ለማጣ ከተሞችን በቁጥጥር ስር ማስገባቱን የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ትላንት ለአሜሪካ ድምፅ ራዲዮ ተናግረዋል። አቶ ጌታቸው ከደቡብ ትግራይ አካባቢዎች በሳተላይት ስልክ ከአሜሪካ ድምጽ ጋር ባደረጉት በዚህ ቃለ መጠይቅ የትግራይ መንግስትና ኃይሎች ዋና ዓላማ እያንዳንዱ የትግራይ መሬት ከኤርትራ ሰራዊት፣ ከኢትዮጵያ መከላከያ ሰራዊትና የአማራ ኃይሎች ሙሉ ለሙሉ ነጻ እስኪወጣና በትግራይ ህዝብ ላይ እየደረሰ ያለውን ግፍ ለማስቆም ነው ብለዋል። የኤርትራ ኃይሎች አሁንም በትግራይ መሬት ላይ እንደሚገኙ የተናገሩት አቶ ጌታቸው ሙሉ በሙሉ ለቀው እስኪወጡና ትግራይ ከፌዴራል መንግስት ማግኘት የሚገባትን ጥቅማጥቅሞችና አገልግሎቶች እስክታገኝ በኃይላችን ነገሮችን ወደ ነበሩበት እንመልሳለን ሲሉም ተናግረዋል። በአሁኑ ሰዓት በደቡብና ምዕራብ ትግራይ ውጊያ እንደቀጠለ መሆኑንም አቶ ጌታቸው ተናግረዋል። ዘገባው የሳራ ዳኘው ነው። ይህ በእንዲህ እንዳለ ህወሀት ያለ የሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት በጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ አቅርቧል። መግለጫው የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረም አካባቢዎች ህወሀት በድጋሚ ወሯል ሲል የገለጸ ሲሆን የኢትዮጵያ መንግስት የወሰደውን የተናጠል ተኩስ አቁም ውሳኔ ተከትሎ ህወሀት የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ ጥሪ አቅርቧል። ዘገባው የአስቴር ምስጋና ነው። ኢትዮጵያ ሁለተኛውን ዙር የኮቪድ-19 ክትባት ከነገ ጀምሮ በአዲስ አበባ ከሰኔ 9 2013 ዓ ም ጀምሮ በሁሉም ክልሎች ለመስጠት ተዘጋጅታለች። በስራ ሁኔታቸው በጣም ተጋላጭ የሆኑት የህዝብ ማመላለሻ አሽከርካሪዎች፣ መምህራን፣ የመገናኛ ብዙሀን ባለሙያዎች፣ የባንክ ሰራተኞችና ሌሎች በመጀመሪያው ዙር ክትባት እንደወሰዱ የጤና ሚኒስትሯ ዶክተር ሊያ ታደሰ ትላንት ለጋዜጠኞች በሰጡት መግለጫ አስታውቀዋል። የደቡብ አፍሪካ የቀድሞ ፕሬዚዳንት የነበሩት ጃኮብ ዙማ መታሰራቸውን ተከትሎ በሀገሪቱ በተነሳ ብጥብጥ ሰባ ሁለት ሰዎች መገደላቸውን ፖሊስ አስታውቋል። ረብሻ የተነሳው ዙማ ባለፈው ሳምንት ፍርድ ቤትን በመዳፈር ወንጀል አስራ አምስት ወር ተፈርዶባቸው ወደ እስር ቤት ከተወሰዱ በኋላ ነው። በሀገሪቱ ለዓመታት ታይቶ በማያውቀው በዚህ ሁከት የሀገሪቱን ትልቁን ከተማ ጆሃንስበርግን ጨምሮ ጋውቲንግ በተሰኘ ስፍራ የሚገኙ የመገበያያ ስፍራዎችና የንግድ ተቋማት ዝርፊያና ውድመት ደርሶባቸዋል። የጸጥታ አካላትም የዙማ መኖሪያ ስፍራ የሚገኝበትን ኳዙሉ ናታል እና ሶዌቶን ጨምሮ በጠቅላላ ሀገሪቱ የሚደረገውን ዝርፊያና ጥቃት መከላከል ሲያቅታቸው ታይቷል። ወደ አደባባይ የወጡት ተቃዋሚዎች ባለፈው አንድ ዓመት በኮቪድ ወረርሽኝ ምክንያት እየተባባሰ የመጣውን የኢኮኖሚ ችግርም አውግዘዋል። እየጨመረ የመጣውን የሟቾች ቁጥር ተከትሎ ፖሊሶች መቆጣጠር ባቃታቸው ሁለት ከተሞች በሺዎች የሚቆጠሩ ተጨማሪ ወታደሮች እንደሚሰማሩ ደቡብ አፍሪካ አስታውቃለች። ጦርነት ባጠቃት አፍጋኒስታን የታሊባን ወታደሮች የበላይነት እያገኙ መምጣታቸውን ተከትሎ አንድ የዩናይትድ ስቴትስ ከፍተኛ ጀኔራል ሰኞ ዕለት ስልጣናቸውን ለቀዋል። የባይደን አስተዳደር የዩናይትድ ስቴትስ ወታደሮች ከአፍጋኒስታን ሙሉ ለሙሉ ወጥተው የሚያበቁት ነሐሴ 25 መሆኑን ያስታወቀ ቢሆንም የጀነራል ኦስቲን ሚለር ከስልጣን መልቀቅ የወታደሮቹ መውጣት ማብቂያ ማሳያ ነው ተብሏል። ካቡል በሚገኘው የዩናይትድ ስቴትስ ወታደር ዋና መስሪያ ቤት ውስጥ በተደረገ አጭር ስነስርዓት ላይ ንግግር ያደረጉት ሚለር የአፍጋኒስታን ሕዝብ እስከ ሕይወቴ ፍጻሜ ከልቤና ካይምሮ አይጠፋም ሲሉ ተናግረዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ስመኝሽን ለቀደሞ ዜና እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየቶች ቢኖራችሁ በማህበራዊ መገናኛ በኩል አድርሱን። ወደ ቀደሞ መሰናዱን እንሻገር። በአምቦ ዩኒቨርሲቲ በመገኘት በዚያ ከሚገኙ ከተለያዩ የኢትዮጵያ ክፍሎች ከመጡ ተማሪዎች ጋር ውይይት ማድረጋችን ይታወሳል። በግቢ ውስጥ የሚከሰቱ ግጭቶችን እንዴት መፍታት ይቻላል? አለመግባባቶችን በመቀነስ ሰላምን እንዴት ማስፈን ይቻላል? በሚል ጉዳዮች ላይ ተማሪዎች ሀሳባቸውን ሲያጋሩን ቆይተዋል። ዛሬ የውይይቱ የመጨረሻ ክፍል ይደመጣል። ውይይቱን የመራው ደግሞ ናኮር መልካ ነው። ይቀጥላል። ያልተፈታም ካለ እንዴት እንፍታው? ለወደፊቱ አሁን ይሄ ተግዳሮት መቀጠል የለበትም። አንድ ላይ ላርገው ጥያቄውን፣ በዛው ተቀጥ ያለሽ አንቺ። ነገም ችግሮች አሉ። ከችግር ነጻ የሆነ አለም ልንፈጥር አንችልም፣ ግን ችግሮቹን መቀነስ፣ የሚያመጡትን ተጽዕኖ መቀነስ ይቻላል። ያንን ተጽዕኖ ለመቀነስ፣ የሚፈጠረውን ችግር ለመቀነስ ምን መደረግ አለበት ላይ ነው አሁን ዲስከስ የምናደርገው። እንዴት አድርገን ጥሩ ነገሩን እናጉላ። ቅድም ያነሳችሁትን ነገር እንዴት አድርገን ይህንን ደግሞ ይዘን ወደ ቤተሰብ፣ ወደ መጣንበት ከተማ፣ ወደ መጣንበት ክልል እንሂድ ወይ ወደ መጣንበት አካባቢ። ኦኬ እኔ እንደኔ እንደግል አሳሰቢ በፖዚቲቭ መልካምነት በፖዚቲቪቲ ፖዚቲቪቲ አምናለው እና እኔ እዚህም ሆኜ ሲጀመር ፍሬሽ ላይ በተፈጠረው ነገር በጣም ለመሄድ ፉል ዊዝን ነበረኝ ግን ሁን ደ ሴና እነ ታምራትም አሉ ናም እንደነሱ የመሳሰሉ ጓደኞች ከእነሱ ፕርስፔክቲቭ ኤቭሪቲንግ ግን ከሰው አላደለ ከሚበለጠው ሰው ፕርስፔክቲቭ ሆነ ስትሰማው ፖዚቲቭ አንደርስታንድ ለማድረግ ፖዚቲቭ ለመረዳት ቀና አመለካከት ሲኖርክ፣ ኦፕን የሆነ አመለካከት ሲኖርክ፣ ሰውን የመረዳት አብሊቲ ሲኖርክ ቀላል ነው ተረድቶ ኦኬ እንዲህ ነው ምናምን ብሎ ሶሉሽን ለማምጣትም ይቀላል እና አሁንም ቤትም ስሄድ እኔም ቤት ያላቸው ፕርስፔክቲቭ ያው ልክ እንደማንኛውም ከሩቅ እንደሚያይሰው እንደማንኛውም ሰው ነው እና፣ ነው እንዲህ እኮ አይደለም፣ እንዲህ ቢሆን እንዲህ ቢሆን ስላቸው እነሱም ትንሽ ፕርስፔክቲቭ ጨምርበታል። እና እዚው ያለ ነው እንዳለ ነው። ፖዚቲቭ አመለካከት ኑሮን የምር ተረድተነው ብንሄድ ባላል በያለንበት አካባቢም ሞር ለማስፋፋት እንችላለን። በጣም ጥሩ። ማን ይቀጥል? እንደተባለው ይሄ ችግሮች ለዛሬ ብቻ ሳይሆን የሚያሰጉን ከዚህም በኋላ እኛም ከወጣም በኋላ ለሚመጣው ትውልድም እንደ ስጋት ሆነው ከሚቀር እኛ በአቅማችን ልንሰራው ከምንችለው ነገሮች አንጻር እንደተባለው ቀናነት በመሆን ነገሮችን የመረዳት ክህሎት ማዳበር ይኖርብናል ሰዎችን በተለያዩ አመለካከት በማየት በዛኛውን በኩል ያለውን ሀሳብ የመጋራት ነገር ሊኖረን ይገባል ከዛም ባለፈ ለነገሮች ፈጣን እርምጃ ልንወስድ ይገባል እዛ ጋር በመረጃም ሊሆን ይችላል ለሚመለከተው አካል መረጃ በመስጠትም ሊሆን ይችላል ከዛም ባለፈ እኛ በምናውቀው ተሰሚነት ባለን አካባቢ የአስተሳሰብ ለውጥ ልናመጣ ይገባል በተለያዩ መድረኮች ስለዚህ አይነት ነገሮች ማውራት ራሱ ትልቅ የሆነ ተጽዕኖ ሊያሳድር ይችላል። ከዛም ባለፈ ባለንበት አካባቢ በዩኒቨርሲቲዎች እንደዚህ አይነት ፎረሞች አሉ። እንደዚህ አይነት የተለያዩ በጎ አድራጎት የሚሰራባቸው ቦታዎች አሉ። እዛ ጋር በጽኑ በመሳተፍ የተቻለንን አቅም አውጥተን እዛ ላይ ብንሰራ ትልቅ የሆነ ስራ ልንሰራ እንችላለን እና ግዴታ ደግሞ ችግር ሲፈጠር ብቻ አይደለም መስራት ያለብን፣ ችግር በማይፈጠርበትም ጊዜ ላይ ማውራት ለሰላም ሰላም አንድ የሆነ ግጭት ጋር ሲያዝ ይታያል፣ እኛ ሀገር ላይ። ከዛም ባለፈ ሰላም በማንኛውም መስተጋብራችን በዕለት ተዕለት ህይወታችን ላይ እንዲኖር መስራት ይጠበቅብናል። እንደተባለው ውይይቶች ማካሄድ፣ ከተለያዩ ማህበረሰቦች ጋር የመገናኘት፣ ከዩኒቨርሲቲም ባለፈ የተመደብንበት አካባቢ ላይ ያለውን ማህበረሰብም ወጣ ብለን መረዳት ይኖርብናል ብዬ አምናለሁ። ምክንያቱም ይሄኛው ውስጥ ያለውና ውጭ ያለውም አንድ አይነት ላይሆን ይችላል። ያኛውንም ከተረዳ ነው ትልቅ የሆነ ተጽዕኖ ልንፈጥር እንችላለን ብዬ አምናለሁ። እንደ አንድ ሶሽንው የመጀመሪያው የሰው ማይንድ ሴት መሰራት አለበት። አንደኛ ታዳጊ በሆኑ ወጣቶች ላይ መሰራት አለበት። ሁለተኛ ነገር ደግሞ ከህፃናት ጀምሮ አላ ከኤለመንተሪ ጀምሮ ለእያንዳንዱ ላይክ ራሱን የቻለ ትምህርት መሰጠት አለበት። የአንዱን ካልቸር ሌላኛው እንዲያውቀው ተደርጎ ምናምን በደንብ ካልቸር ላይ መሰራት አለበት ብዬ አስባለሁ። ሌላ ነገር ደግሞ እንደዚህ ማህበረሰቡን የሚያስተሳስሩ ኢቨንቶች ምናምን ቢዘጋጁ ምን አሪፍ ነው። ችግሮችን ለመፍታት ትልቁ እና ዋነኛው ለሰው ልጆች መሰረታዊ ነገሮች ናቸው ብዬ ከማስባቸው ነገሮች ውስጥ የሰው ልጅ በምክንያት ማመን አለበት ብዬ አምናለሁ። ምክንያት ትልቁን ቦታ ለሚመጡ ችግሮች ችግሮችን የምንረዳበት መንገድ ምክንያታዊ መሆን አለበት። ለችግሮቹ ምላሽ የምንሰጥበት መንገድ ምክንያታዊ መሆን አለበት። ብዙ ጊዜ ለተፈጠሩ ችግሮቻችን ዩኒቨርሲቲ ውስጥም ሆኑ ከዩኒቨርሲቲ ማህበረሰብ ውጭም የሆነው ሕዝባችን ብዙ ጊዜ ስሜታዊነት ይቀድማል ከስሌታዊነት ማለት ነው። ስለዚህ ወጣቱ ወይም ደግሞ ማህበረሰባችን ነገሮችን ሁላ ምክንያታዊ በሆነ መልኩ ከተገነዘበ ምክንያታዊ የሆኑ ምላሾችን ከሰጠ ለእያንዳንዱ ችግሮች ምክንያታዊ በሆነ መልክ ነገሮችን የሚረዳ ከሆነ ችግሮችን በቀላሉ ልንፈታ እንችላለን ብዬ አስባለሁ። አመሰግናለሁ። እኔ መፍትሄ ይሆናል ብዬ የማስበው አሁን ለምሳሌ በዚ ሰዓት ወጣቶች እያሳዩ ያሉ ካራክተር ቀጥታ ከዛ ይዞ መጥቶት ነው። ሰርፕራይዝ ነው የመሆኑት። እዚህ ጋር ከመጡ ለምሳሌ አንድ ተማሪ ፕሪፓራቶሪ እየተማረ ስለ ብሄርና ብሄረሰቦች ልዩነት ካላወቀ እዚህ ከመጣ አዲስ ይሆንበታል። ለምሳሌ እኔ የመጀመሪያ ዓመት ዶርም ስገባ ስምንት አድጋ ነበረ። ስድስት ብሔር ነው ያለው። ጋምቤላ አለ፣ ዳውሮ አለ፣ ወላይታ አለ፣ ሲዳማ አለ፣ ሀዲያ ያለ። ይህንን መጀመሪያ ካላወቅኩኝ ሰርፕራይዝ ሆና ነው። ለምሳሌ ለየት ያለ ቋንቋ ይናገራሉ፣ ለየት ያለ መልካ ያለው ይሄ ነገር አዲስ እንዳይሆንብኝ ሃይስኩል ላይ ይሄ ነገር መጀመሪያ መነገር አለበት። ይሄ ነገር እዛ አውቀ ከመጣውኝ እዚ አዲስ አይሆንብኝም እና እንደዚህ አይነት ስራዎች ግራስሩት ሌቨል ላይ ከተሰራ እዚህ ጋር ችግር እንት ማቅለል እንችላለን ብዬ አስባለሁ። አመሰግናለሁ። ታሪክ ላይ ብንሰራ ጥሩ ይመስለኛል። አንዳንድ ታሪኮች በዛ ዘመን ይሄ ብሔር እንዲህ እንዲህ ይሆናል፣ ይሄ ብሔር እንዲህ እንዲህ ጨቁኗል፣ እንዲህ እንዲህ አድርጓል ምናምን የሚባለው አርጎም ቢሆን ምናልባት ጨቁኖም ቢሆን ምን ይጠቅመናል ነው የኔ ጥያቄ። ለአሁኑ ትውልድ አይጠቅምም። የማይጠቅመውን ታሪክ በማስወገድ አንድ በሚያደርጉን ታሪኮች ላይና በሚጠቅሙን ታሪኮች ላይ በማተኮር መፍትሄ ልናመጣ እንችላለን ብዬ ነው የማስበው በእርግጥ አሉ አዎ ግጭቶች አሉ። ትውልድ የድሮን ታሪክ ያስባል። ቅም ይዛል ቅመኝነት ነው ያው እንድንጋጭ የሚያደርጉን አባቶቻችን ቅድሚያ አያቶቻችን ድሮ በሰሩት እኛ ዛሬ መጠየቅ የለብንም እኛ ዛሬ መጋጨት የለብንም። ታሪኩ መቀየር አለበት። በታሪኮች ዙሪያ መሰራት አለበት ብዬ ነው የሚያስበው። ሁለተኛ ነገር ምንድነው ብዙ ጊዜ ግጭቶች የሚፈጠሩት በሌሎቹ ኢንፍሉዌንስ ነው ማለት፣ ሌሎቹ ወጣቶችን እንደ ዱላ እንደ ተወርዋሪ ድንጋይ ነው የሚጠቀሙን። ይህም በምክንያት ባለማመናችን እውነት ነው ምናምን ብለን አንደ ሶሻል ሚዲያ በተለያዩ እንትኖች በመስማቶ ብለን እንነሳለን፣ ግጭቶችን እንፈጥራለን፣ እንበታተናለን። እነዛ እውነትም እችን ሀገር የሚወዷት ከሆነ አክቲቪስቶች እና አንዳንድ ሰዎች የፖለቲካ አክቲቪስቶች የሚሆኑና በሚያለያዩን ነገሮች ላይ ቻለንጅ ማድረግ ከቻሉ አንድ በሚያደርጉን ነገሮች ላይ ቢሰሩ ለውጥ በሂደት ይመጣል ብዬ ነው ማስበው። ይህ ማለት አንድ ሰውን ብቻውን ለውጥ ሊያመጣ አይችልም አይችልም። አንድ ጣት ፊት ማጠብ ይችላል አይችልም። አምስቱ አንድ ላይ ተባብሮ ነው የፊት ማጠብ የሚችለው እና ከተባበርን፣ ሁላችንም ከተባብረን ብንሰራ ሰላም ላይ አንድ በሚያደርጉን ነገሮች ላይ ብንሰራ ለውጥ እናመጣለን ብዬ ነው ማስበው። የዛሬ ትውልድ ልጆች ልቄም እንዳሉ ልጆች ላይ ከሀይ ስኩል ጀምረን ጥሩ ታሪክን በማስያዝ እሱ ነገር ውስጣቸው እንዲቀር በማድረግ ለውጦችን ልናመጣ እንችላለን ብዬ ነው ማስበው። ስልጠና በመስጠት በየደረጃው፣ በማስተማር፣ በምክንያት የሚያምን ትውልድ በማድረግ በመፍጠር በዛ ለውጥ ልናመጣ እንችላለን። በሂደት ይመጣል። አንዴ ባይመጣም በሂደት ጥሩ ኢንቫይሮንመንት ልንፈጥር እንችላለን ብዬ ነው የማስበው። ሊቀ አረጋኝ ሴና፣ አርሴማ ጴጥሮስ፣ አየለ ሁላችሁንም ስለተወያያችሁ አመሰግናለሁ። በጋቢና ቪኦኤ ስም እግዚአብሔር ይስጥልኝ። ሰላም በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮም ነው በመደመጥ ላይ የሚገኘው። በአርባ ሁለት ዓመቱ ይቺን ምድር የተሰናበተው አቀናባሪ ኤልያስ መልካ በለጋይ ወጣትነት ዕድሜው በገባበት የሙዚቃ ሕይወቱ ከአራት መቶ በላይ ሙዚቃዎችን ስለማቀናበሩ ይነገራል። የተወዳጁን አቀናባሪ ሕይወት ታሪክ በመጽሐፍ መልክ ለአንባቢያን ያቀረበው ወጣት ደራሲ ይናገር ጌታቸው ሲሆን ኤልያስ በስራዎቹ አማካኝነት በተለያየ አመለካከት ውስጥ የሚገኙ ወጣቶችን የሚያስታርቅ የዘመን ምልክት መሆኑንም ይገልጻል። በኤልያስ ታሪክ ላይ ያተኮረው የከተማው መናኝ የተሰኘው መጽሐፍ በአጭር ጊዜ ውስጥ ከፍተኛ ተቀባኝነት ማግኘት ችሏል። የአዲስ አበባው ዘጋቢያችን ኬኔዲ አባተ ከመጽሐፉ ደራሲ ጋር አጭር ቆይታ አድርገዋል፤ እንደሚከተለውም ይቀርባል። በወጣትነት ዕድሜው መጀመሪያዎች ወደ ሙዚቃ ስራ የገባው ዝነኛው አቀናባሪ ኤልያስ መልካ በአርባ ሁለት አመቱ ህይወት ውስጥ ካለፈችበት ጊዜ ድረስ ከአራት መቶ በላይ ሙዚቃዎችን አቀናብሯል። የተለየ የህይወት ፍልስፍና የነበረው ይህ ስመጥር አቀናባሪ የከተማው መናኝ በሚል ርዕስ በህይወት ታሪኩና ፍልስፍናው ላይ ያተኮረ መጽሐፍ በወጣት ደራሲ ይነገር ጌታቸው ወይም ማዕረግ ተጽፎ ከሁለት ወራት በፊት ገበያ ላይ መዋሉ ይታወሳል። ለመሆኑ ደራሲው የከ ከተማው መናኝ የሚለውን ርዕስ እንዴት መረጠ? ርዕሱን፣ እውነት ለመናገር እኔ ከመመርጠው በላይ የተጻፈለት ባለ ታሪክ የመረጠ ይመስለኛል። ራሱን የሚገልጽ ቃል የግድ መፈለግ ነበረብኝና እሱን ስፈልግ ከምናኔ ጋር የሚገናኙ ሀሳቦች አሉበት። ምናኔ ማለት ለምን፣ በአማርኛ መዝገበ ቃላት ውስጥ ያው ከአለማዊ ነገር ለመራቅ መሞከር ነው። እኛ ሀገር ደግሞ ዘፋኝነት አለማዊ ጉዳይ ጋር የሚያያዝ ነው። ስለዚህ ዓለማዊ ሆኖ መንፈሳዊ የሆነን ሰው ለማስታረቅ ስንሄድ ከተሜነትና ምናኔን ወደ አንድ ማምጣት ያስፈልጋል ማለት ነው። ስለዚህ የከተሜነት ሀሳብ በከተማ ውስጥ የሚኖር ከተማ ውስጥ እየኖረ ግን ደግሞ እጅጉን መንፈሳዊ ሕይወት የሚታይበት የሙዚቃ ባለሙያ መሆኑን ለመግለጽ የተጠቀምኩበት ቃል ነው። የከተማው መናኝ የሚለው ቃል ማለት ነው። ወይም የመጽሐፍ ርዕስ ደራሲው ይህ ነገር ጌታቸው ስለ ኤልያስ መልካ የጻፈበትን ምክንያት ሲገልጽ ከአቀናባሪነት ባለፈ በግጥምና በዜማ ደራሲነትና ፕሮዲሰርነትም የሚታወቀው ኤልያስ በቹ አማካኝነት በተለያየ የሚገፈታተር አመለካከት ውስጥ የሚገኙ ወጣቶችን የሚያስታርቅ የዘመን ምልክት መሆኑን በምክንያትነት ያነሳል። ኤልያስን ለመጻፍ የሚያነሳሰው ነገር ብዙ ነው። ይሄ ትውልድ ያው መልክ የሌለው ነው ብሎ ብዙ ቀሳ ይሰነዘራል። እንደሚታወቀው ምልክት የሌለው ነው። በጥቅሉ ደግሞ እንደ ሀገርም የጋራ የምንግባባባቸው ትልልቅ ሰዎች ጥቂት ናቸው። ስለዚህ በተለይ በዚህ ዘመን ደግሞ እንደዚህ መንፈስ ግርግሩ በጠነከረበት ዘመን ላይ ደግሞ የጋራ የምንላቸውን ጀግኖች ከየቦታው መሰብሰብ እና ሁላችን ልንስማማ ወደምንችልበት መምጣት ያስፈልጋል። ከሀሳብ ባለፈ ልንስማማ የምንችልባቸውም ሰዎች በጣም ወሳኝ ናቸው። ስለዚህ መጽሐፉን ለመጻፍ ኤልያስን እጅግ ብዙ የሚያከብር እጅግ እኔን ይወክላል ወይም ደግሞ በዚህ ዘመን ውስጥ ኤልያስ በኖረበት ዘመን ውስጥ እንኳን ኖርክ ብሎ የሚያምኑ ብዙ ወጣቶች አሉ። በማብሪያ ደገጽ የምናያቸው በተለያዩ አጋጣሚዎች የምንመለከታቸው። ስለዚህ ስለ ኤልያስ መጽሐፍ አንዱ አስፈላጊ የሚሆነው እንዳልኩ፣ ይሄ ሰው የአንድ ዘመን ምልክት ነው። ምልክት ምትለዋን ቃል ብመወዳት ቴዎድሮስ ካሳሁን አገላለ ጽናትነት ለመናገር የዘመን ምልክት ነው ይለዋል። ቴዎድሮስ ካሳሁን በተለይ በሙዚቃው በኩል ምልክት ተደርጎ ለብዙ ወጣቶች ምልክት ሆኖ የኖረ ሰው ነው ይለዋል። ስለዚህ የተለያየ አመለካከት የተለያየ አቋም ያላቸው ሰዎች ብዙ ነገሮች ላይ ልዩነት ያላቸው ሰዎች ኤልያስ ላይ ግን ተግባብተው እናገኛለን። ስለዚህ ስለ ኤልያስ ስንጽፍ፣ የኤልያስ ሀገር እንደዚህ ነው ስንል፣ የኤልያስ አመለካከት እንደዚህ ነው ስንል፣ እንዲህ እያልን ስንል እነዛ ሁሉ የሚገፋፉ ሀሳቦችን በኤልያስ ለማስታረቅ እንደ መሞከር አድርጌ ወስደዋለሁ። ና አንዱ መጽሐፉ የመጽሐፉ ምክንያት እሱ ነው። ኤልያስ ከግል ሕይወቱ ባለፈ ሀገርን ፖለቲካንና ማህበረሰብን የሚረዳበት የራሱ ፍልስፍና እንዳለውም የሚያነሳው የቅርብ ወዳጁ የሆነው ደራሲው ኢትዮጵያ ካለችበት የፖለቲካና ሌሎች ሳንካዎቿ የምትወጣው ማህበረሰባዊ የሆነ የሞራል መሰረት ላይ መስራት ሲቻል መሆኑን በማመን የሙዚቃ ስራዎቹ በዚህ ላይ እንዲያተኩሩ የሚጥር አቀናባሪ እንደነበረም አብራርቷል። ከ ከአንድ ወር ብዙም ባልበለጠ ጊዜ ውስጥ መጽሐፉ ለሶስተኛ ጊዜ ታትሞ ገበያ ላይ ውሏል። ከዚህም ባለፈ መጽሐፉ በማህበራዊ ሚዲያዎች መነጋገሪያ መሆን ችሏል። መጽሐፉ በተደራሲያን የተወደደበትን ምክንያት ኤልያስ የወጣቱ የጋራ አርማ ከመሆኑ ጋር በማያያዝ ደራሲው ይናገራል። እንዳልከው አርባ ቀን ባልሞላ ጊዜ ውስጥ ሶስት እትም ነው ወደ ገበያ የወጣው በተከታታይ ና በሺዎች የሚቆጠሩ መጽሐፍትን ነው ለአንባቢያ ማድረስ የተቻለው በዚህ አጭር ጊዜ ውስጥ። ምክንያቱም እውነት ለመናገር የመጀመሪያው ራሱ ኤልያስ መሆኑ ነው። ኤልያስ መሆኑ ብዙ ወጣቶች እንደ ትውልድ ምልክት የሚያዩት ሰው ነው። ኤልያስ ብዙ ሰዎች የሚያደንቁት፣ የሚያከብሩት በኢትዮጵያ ሙዚቃ ታሪክ ውስጥ የጎላ ታሪክ ያለው ሰው ነው። ስለዚህ ይህንን ሰው ለማወቅ ማይጓጓ ያለ አይመስለኝ በተለይ ደግሞ የዛ ትውልድ አባል የሆነ ሰው ምልክት ነው የሚለውን ኤልያስን ምንድን ነበር፣ እንዴት ነበር የኖረው፣ ሙዚቃዎቹ ምን ነገሩ፣ የራሱ ህይወት ምንድን ነበር የሚለውን ለማወቅ ብዙ ጉጉት ነበር ይመስለኛል። እንደ ኢትዮጵያውያን ትህትና ስለሚያጠቃን ነው እንጂ ሁለተኛው ጉዳይ ምስሌ ደግሞ መጽሐፍ ውስጥ የኔ ሙከራ እንግዲህ ኤልያስን ይዤ ለመምጣት የሞከርኩበት መንገድ ከዛ ውጭ ደግሞ በህይወት ታሪክ አጻጻፍ ውስጥ የህይወት ታሪክ አጻጻፍን በትንታኔ በመተንተን ደረጃ ሰፋ አድርጌ ለመዳሰስ እና ጥቂት ሙከራ ለማድረግ ያረኩት ነገር ያመጣው አንባቢም እንግዲህ ቁጥሩ ጥሩ ሳይሆን አይቀርም ብዬ አስባለሁ። ከአንባቢ ከሚደርሰኝ ነገር አንጻር እንደዚህ አይነት ነገሮችን ተረድቻለሁ። ስለዚህ ሁለቱ ነገሮች ደግሞ አንባቢውን በመጨመር ደረጃ የራሳቸው ሚና ነበራቸው። ገና በለጋ የወጣትነት እድሜው ከስመጥር እና አንጋፋ ድምፃውያን ጋር መስራት የቻለው አቀናባሪ ኤልያስ መልካ ለሁለት አስርት ዓመታት በቆየው የሙዚቃ ህይወቱ ሰባ ስምንት አልበሞችን መስራቱን የሚጠቅሰው ደራሲዊን ነገር ይህም ለብዙ ወጣቶች ተምሳሌት የሚሆን ነው ይላል። ያው ኤልያስ እንግዲህ በጣም በልጅነቱ በአስራ ዘጠኝ አመቱ ትልልቅ ሙዚቀኞች ጋር ሙዚቃዎችን ይሰራ የነበረ ነው። ብዙ ነገሮችን በፍጥነት ያሳካ ሰው ነው ኤልያስ ሀያ ሁለት አመት አካባቢ ቢሆን ነው በሙዚቃችን ውስጥ የነበረበትን ጊዜ ከተመለከት ነው። በእነዚህ ጊዜያት ውስጥ ሰባ ስምንት ያህል አልበሞችን ሰርቷል። ዝቅተኛ ሆኑ በእኛ ሀገር የሙዚቃ ሰነድ አያያዝ ከዚህም ቁጥሩ ላቅ ሊል ይችላል። ይሄ ደግሞ ሲመነዘር እንግዲህ ከአራት መቶ በላይ ሙዚቃዎችን ሰርቷል። ይሄ በጣም አስገራሚ ቁጥር ምናልባትም በውጩ ዓለም ቢሆን በጣም የሚያነጋግር የሚያስደንቅም ቁጥር ይመስለኛል። ኤልያስ ለምሳሌ በሀያ ሁለት አመቱ በቃ በጣም ሁሉም ነገር የደረሰ ሰው ሆኗል። ከቴዲ አፍሮ ጋር የሰራ ሆኗል። በ23 24 አመቱ ላይ በመላ ኢትዮጵያ በጣም ታዋቂ የሆነ አቀናባሪ ሆኗል። ብዙ ሰዎች የሚወዱት የሚያከብሩት ሰው ሆኗል። ቢያንስ በመገናኛ ብዙ የምንሰማው ሰው ሆኗል። ያ ማለት በጣም ልጅ የነበረው ኤሊያስ ነው። ስለዚህ መጀመሪያ የሰራው እኮ አሁን ማህሙድ ጋር ነው። ማህሙድ በኢትዮጵያ ሙዚቃ ታሪክ ውስጥ ያለውን ሚና እናቀዋለን ወይም ቦታ ሁሉ የሚስማውን የሰራው አሳምኖ ነው። እድል ተሰጥቶት ወይም ለማሙያ በሚል ብቻ አይደለም የተሻለ ብቃት ስለነበረው ነው የሰራው። በሰላሳ አምስት በሰላሳ ስድስት አመቱ ደግሞ ብዙ ተከታይ አቀናባሪዎች እሱን ለመሆን የሚጥሩለት አሁን ያለው እኮ የሙዚቃ ቅንብር በኢትዮጵያ ሙዚቃ ውስጥ ያሉ ሚኪንን፣ በለው ካሙዙንም፣ በለው ሌሎችን ምሰላቸው አርአያ የሚያደርጉትና ትልቅ ተጽዕኖ ፈጥሮብናል የሚሉት ሰው። እንዲህ አይነት ነገሮች በምድራዊ ሕይወት ውስጥ አንዳንዴ ብልጭ ብሎ የሚመጡ የሚያስደንቁ ሰዎች አሉና፣ የኤልያስ ፍጥነት፣ የኤልያስ በጥቂት ጊዜ ውስጥ ትልቅ ስኬት ላይ መድረስ የሚያስደንቅና ብዙዎቻችንንም የሚያስተምር ይመስለኛል። የከተማው መናኝ የኤልያስ መልካ መጽሐፍ ከኢትዮጵያ ባለፈ በዩኤስ አሜሪካም ለሽያጭ ቀርቧል። ከከተማው መናኝ መጽሐፍ በፊት በኢትዮጵያ የሙዚቃ ታሪክ ላይ ያዘጋጀው መጽሐፍም በቅርቡ ለገበያ እንደሚቀርብ የተናገረው የሰላሳ ሁለት ዓመቱ ደራሲና ጋዜጠኛ ይነገር ጌታቸው በፖለቲካው መስክ ወጣት ወጣት የሚሸቱ ስራዎችን ለማበርከት በዝግጅት ላይ መሆኑን ነግሮኛል። ለአሜሪካ ድምጽ ኬኔዲ አባተ። አዲስ አበባ ኬኔዲን ለቀደመው ዘገባው እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። በ55 ዓመታቸው ቦልሩም ከተሰኘው ዳንስ ጋር በፍቅር የወደቁት የ71 ዓመት አዛውንት አላይ ሳልየት በየቀኑ ለሰዓታት ጊዜያቸውን የሚያጠፉት ዳንስ በመለማመድና በውድድሮች ላይ በመካፈል ነው። የአሜሪካ ድምፅ ዘጋቢ ሊሊያ አኔሲሞቫ ከ ስለ ከሷ ከዳንሰኛዋ ጋር ያደረጉትን ቆይታ ይቅርታ ስምኝሸ ቆይ እንደሚከተለው ታቀርበዋለች። አሊሳ ለህት የተወለዱት እንደ አውሮፓያን አቆጣጠር በ1950 ዓ ም በቀድሞ ሶቪየት ዩኒየን ከወታደራዊ ቤተሰቦቻቸው ነው። ሆኖም እያደጉ ሲመጡ በሶቪየት ውስጥ ህይወት እንደማይኖራቸው የተረዱት ለህት በ1979 ዓ ም ከ9 ዓመት ልጃቸው ጋር ወደ ዩናይትድ ስቴትስ ኒውዮርክ ግዛት መጡ። ሁልጊዜም እዚህ ከመጣው በኋላ ስላገኘሁት ነገር በጣም ደስተኛ ነኝ። ወደ አሜሪካ ከመጣም በኋላ ህይወታችን ተሻሽሏል። የራሳችን መኖሪያ አፓርታማ ኖረን፣ ውጪዎችን የሚሸፍን ስራ ነበረኝ። የማንንም ፈቃድ መጠየቅ አያስፈልገንም ነበር። በእርግጥ የአሜሪካ ኑሮ እንዳሰቡት ቀላል አልነበረም። በሶቪየት ዩኒየን ጥለዋቸው የመጡት ቤተሰቦቻቸው ይናፍቋቸው ነበር። ሆኖም በስራ ራሳቸውን በመጥመድ እና የግል ንግድ በመጀመር ምንም አይነት ጸጸት እንዳይሰማቸው ማድረግ ችለዋል። ለህት እድሜያቸው ሀምሳዎቹን ማጋመዝ ሲጀምር ለቀሪው ህይወታቸው መኖሪያ የሚሆን በቂ ገንዘብ እንዳላቸው ተረዱ። ስለዚህ እድሜ ልካቸውን ሲመኙት የኖሩትን ፍላጎት የማሳኪያው ጊዜ አሁን ነው ብለው አሰቡ። ያም የቦልሩም ዳንስ ነው። ሁሌም መደነስ ወድ ነበር። በሙዚቃ መንቀሳቀስ ደስ ይለኛል፣ ግን 55 ዓመት እስኪ ሞላይን ድረስ በደንብ ለመደነስ እድሉን አላገኘሁም። ለመጀመሪያ ጊዜ በዳንስ ለመወዳደር ብቁ መሆኔን ያወቅኩበት ቀን አስታውሰዋለሁ። በላስ ቬጋስ ነበር የተካሄደው። ልክ በህልም አለም ውስጥ ያለው አይነት ስሜት ነበር የተሰማኝ። በወቅቱ 60 ሊሞላይን ተቃርቦ ነበር። እናም ከዛ በኋላ ከዛ ህልም መውጣት አልፈለግኩም። ልህት አሁን 71 ዓመታቸው ነው። በሳምንት አራት ጊዜ ለበርካታ ሰዓታት የዳንስ ልምምድ ያደርጋሉ። ለቦልሩም ዳንስ የሚያስፈልጓቸው በደርዘን የሚቆጠሩ ቀሚሶችና ጫማዎችም አሏቸው። ካላንደራቸውም በተለያዩ የውድድር ቀዶችና ከዳንስ ጋር በተያያዘ በሚያካሄዱት ጉዞዎች የተሞላ ነው። ሁል ጊዜ በምወዳደርበት ቦታ ስደርስ ልቤ ይደነግጣል እና ለምንድን ነው ይሄን የማደርገው ብዬ አስባለሁ ግን ደግሞ ከሁለት ሳምንታት በኋላ ራሴን እንደገና ያንን ሳደርግ አገኘዋለሁ። ሌሎች ውድድሮችንም እሳተፋለሁ። ልክ ወደ ዳንስ መድረሻ መድረኩ ላይ ስወጣ ጭንቀቴና ፍርሃቴ ሁሉ ጥሎኝ ይጠፋል። ከሰባት ዓመት በፊት ጀምሮ ለህት ኑሯቸውን በፍሎሪዳ ግዛት ወደሚገኘው ማያሚ ከተማ አዙረዋል። መኖሪያ ቤታቸው ከባህር ዳርቻ በእርምጃ ርቀት ላይ የሚገኝ ቢሆንም አብዛኛውን ጊዜያቸውን የሚያጠፉት በውሃ ዳር በመዝናናት ሳይሆን በዳንስ መለማመጃ ስፍራዎች ነው ለአንዳንድ ሰው ጅል ልመስል እችላለሁ ግን የራሴን እድሜ ምንም መቀበል አልቻልኩም። ለሰዎች እድሜን ስናገር ስለሌላ ሰው የማወራ ነው የሚመስለኝ። ምክንያቱም እኔ ሀያ አምስት አመቴ እንደሆነ ነው የሚሰማኝ። ልምምድ የማደርገው ከአስራ ስድስት እስከ አስራ ስምንት አመት ከሚሆኑ ወጣት ልጆች ጋር ነው እና ደግሞ ልክ እንደ እድሜ እኩያ ነው የምናወራው። ለህት ጊዜያቸው በሙሉ በልምምድ ሰዓትና በተለያዩ ውድድሮች የተሞላ ነው። ለወደፊትም እጅግ ከፍተኛ የሆነ አላማና እቅድ አላቸው። ከሁለት አመት በፊት በኦርላንዶ ላይ በተደረገ የዩናይትድ ስቴትስ የዳንስ ውድድር የተሰኘ ትልቅ ሀገር አቀፍ ውድድር ላይ ተሳትፌ ሁለተኛ በመውጣቴ የምክትል ሻምፒዮን ማዕረግ አግኝቻለሁ። በዚህ አመት መስከረም ላይ ይህንን ውድድር ለማሸነፍ ተስፋ አድርጋለሁ። በእርግጥ አሁን የሚሳተፈው በተለየ የእድሜ ምድብ ውስጥ ነው፣ ግን ቢሆንም አሸንፌ የዩናይትድ ስቴትስ ሻምፒዮና መሆን ፈልጋለሁ። ሊሊያ አኒሲሞቫ ከማያሚ ፍሎሪዳ ለላከችው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶ ኤልያስ አስማረ ደግሞ በድምፅ ምህንድስናው አብረናችሁ ነበርን የነገሱ የበለን መልካም ምሽት